የተከበራችሁ ሙስሊም ምእመናን፣ እንኳን ለቅዱስ ረመዳን አደረሳችሁ። ወደዚህ የረመዳን ነሺድ እንመለሳለን። ለመሆኑ ረመዳን መቼ ነው የሚጀመረው? ምንድን ነው? እና በሌሎችም ጉዳዮች ላይ ወደ አዲስ አበባ ማምሻውን ደውዬ ኡስታዝ መሐመድ ሙስጠፋን አነጋግሬ ነበር። ዋዜማው ገብቷል፣ ነገ ይጀምራል እንሻአላ። እሺ ኡስታዝ መሐመድ ሙስጠፋ በቅድሚያ በጣም አመሰግናለሁኝ ለጊዜዎ። እንኳን ለቅዱስ ሮመዳን አደረሰዎት። አልሐምዱልላህ አልሐምዱልላህ። አሚን። እስቲ ስለ ቅዱስ ሮመዳን ትንሽ እንገሩኝ። ኢትዮጵያ ውስጥ መቼ ነው የሚጀመረው? ሲ ላ ኢንሻአላህ ረመዳን ኢትዮጵያ ውስጥ የሚሆን መላው ዓለም ላይ ነገ ይጀመራል። ምክንያቱም የእስልምና ሃይማኖት የጸሎቱ ስርዓት በተለይ ስፔሻሊ በየረመባኑ ከጨረቃ ጋር የተያዘ ስለሆነ ጨረቃ የምትታይበት ሌሊት ዛሬ ነው እና ኢንሻአላህ በነገ ጀምሮ ጾሙ ይጀምራል ማለት ነው። በዚህ የቅዱስ ረመዳን ወር ምንድን ነው ከሙስሊም ምዕመናን የሚጠበቀው በመጀመሪያ ደረጃ አላሁ አዘወጀል ረመዷንን ግድ ያደረገበት ዋናው መሰረታዊ ጉዳይ ለአለኩም ተተቁን ነው የሚለው፣ እኔን ትፈሩት ዘንዳ ነው የሚለው። ማለት መስራት በመጾም እንዴት ይሰራል የሚለው ጥያቄ በሚነሳበት ጊዜ ሰዎች ምግብ በሚበሉበት ውስጣቸው ላይ የሚኖረው የምግብ ጥርቅም ወይም የምግብ ውጤት ጥርቅም ልበሙሉነትን ያመጣል ያመጣባቸዋል። ወይም በሚራቡበት ጊዜ ደግሞ ነብሳቸው ስብርትልና ትንሽ ከውስጣቸው የሚያለው ነገር ንጥረ ነገሩ ሲቀንስ አምላካቸውን ለማሰብ ይረዳቸዋል። አንዲያ ነው። ሁለተኛው ጸሎት ጾም የሚባለው ጸሎት ከአምላክ ጋር ብቻ በምስጠር የሚደረግ ነው። አንድ ሰው ተደብቆ ቢበላ ማንም አያይበትም እና ስለዚህ ጾም የተፈለገበት መሰረታዊ ነጥብ ለአለኩም ተተቆ ነው የሚለው ስለዚህ አላህን ለመፍራት ይረዳል። አንዱ ይሄ ነው። ሙስሊሙ ይህ ዓላማው ከሆነ አምላክ ጾም ግድ ያደረግበት ዓላማ ይህ ከሆነ ሙስሊሙ ማህበረሰብ ችን መሰረታዊ ጉዳይ እንዲረዳት አደራ እንላለን። በሁለተኛ ደረጃ ሙስሊሙ ማህበረሰብ ጾም በሚጾምበት ጊዜ የተመቻቸለት ኑሮ የሚኖረው ማህበረሰብ የተራበውንና ችግርተኛን እንዲያስብም ጭምር ይረዳዋል። ከጾም ጋር አያይዞ ምጽዋትን አምጥቷል። አላህ ዘካ የሚባለውን ስርዓት አምጥቷልና ለተቸገሩ ወንድምና እህቶቻችን እንድንረዳም ጭምር እንዲያስታውሰን ነው ጾም የተፈለገው። እነዚህ ሁለቱ መሰረታዊ ነጥቦች ናቸው። ኡስታዝ መሐመድ፣ ለመሆኑ በዚህ የረመዳን ወቅት ወጣቶች ምንድን ነው የሚያደርጉት? ወጣቱም ይሁን ሌላው አካል ረመባን በሚመጣበት ጊዜ ውስጡ ላይ ያለው የጸሎት ተነሳሽነት በጣም ይጨምራል። በተለይ በተለይ ወጣቱ ጋር ይጨምራል። መስጂዱ በጣም ቢዚ ሆኖ የምናየው በወጣቱ ነው። ለምን ወጣቱ ውስጡ ላይ ወደ አምላኩ የመቅረብ ፍላጎት አለው። ነገር ግን ወጣትነት የሚባለው ነገር ከጸሎት ቦታ አርቆት ነበርና ረመዳን ሲመጣ ወትሮውን ሲያሳሰሱት የነበሩ ነገሮች ከሴጣን ጀምሮ እስከ መስያ ስርዓት ይይዛሉ እና ወደ መስጅዱ ይመጣሉ። ሰው አሁንም ከወጣቱ የሚጠበቀው ይህንን ነው። ሀደራ የምንለው ወደ መስጅዱ ከመጡ ደግሞ መስጅድ ማለት ጸሎት ቦታ ስለሆነ ጥሩ ጥሩ ነገርን ስለሚያዛቸው ጥሩ ነገሮችን ይሰራሉ እና የትኛውንም ጥሩ የሚባለውን ነገር ከጸሎት ጋር ተያያዥነት ያለውን ወጣቶች ሽሽቀዳ ደግሞ ይበክራለ መስጅድ ውስጥ በመሰደም ሌሎች የሚመሰሩት ነገሮች ላይ ሲቀዳደሙ እናያለን። ሴቶችስ ምን ማድረግ ይጠበቅባቸዋል? ምንድን ነው የነሱ ድርሻ? ሚና እንዴት ነው? ቅዱስ ረመዳንን የሚያከብሩት? ኦ አላህ ሰሎትን ግድ በሚያደርግበት ጊዜ ሴትንም ወንድንም በእኩልነት ነው ግድ ያደረገው። ሴቶች በብዛት ቤት ውስጥ ነውና እንደ እስላም ቤት ውስጥ በብዛት እንዲኖሩ ይጠበቅ ይፈለጋልና፣ በረመባን ደግሞ ቤት ውስጥ እስከሆኑ ድረስ የሚያጾሟቸው ቤተሰቦቻቸው። እነሱ ምግብ የሚጾሙ ወይም እነሱ ባዘጋጁት ምግብ የሚጾሙ ቤተሰቦች በሙሉ በተፈጠረ ወይም በተቀመሰ ቁጥር ሴቶቹ ተጠቃሚዎች ናቸው እንጂ አካላቸው። ስለዚህ ሴቶችን አደራ የምንለው ጸሎታችሁ፣ ወይም ጾም የሚባለውን ነገር በጣም ልዩ ክብደት ሰጥታችሁት፣ በቤት ውስጥ የምታዘጋጁትን ለጾም አላፍጥር የምታዘጋጁትን ነገር እንደሌላ ጊዜ ምግብ ዝም ብላችሁ አታዘጋጁት፣ አደራ ብለን እንላለን። ምክንያቱም የጸሎት አንዱ ክፍል ስለሆነ በጸሎት ነጅታችሁ ወይም ማስተባችሁ አዘጋጁት ብለን አደራ እንላለን። ሌላው የተጣሉ ሴቶች ካሉ አደራ የምንለው በጣም አጥብቀን አደራ የምንለው ተደዋውለው የሚሆን በአካል ይቅርታ እንዲባባሉ አደራ እንላለን። ረመዳን ውስጥ ደግሞ ረመዳናቸውን ሊቀንስ ደረጃ ሊቀንስባቸው የምችል እኔትና ሚዲያ መሰሎች ወጥ የሆኑ ሚዲያዎች መሰሎችን እና ሌሎችንም ነገሮች እንዲጠነቀቁ ሴቱንም ወንድሩም በዚህም አደራ መላለሁ። መቼም ኢትዮጵያ የብዙ እምነቶች ሀገር ነች። ብዙ ሀይማኖቶች አብረው የሚኖሩባት ሀገር ነች እና በሀይማኖቶች መካከል ስላለው ሙስሊም ምዕመናን ምናልባት የሚጠብቁት ነገር ካለ ከሌሎች እምነቶች ተከታዮች እንዲሁ መልእክት ካለዎት፣ ሙስሊሙ ማህበረሰብ የሚሆን ሌላው የትኛውም የሀይማኖት ሴክተር ኢስላም የሚለው የትኛውንም የሃይማኖት ሴክተር አክብሩ ነው የሚለው የሀይማኖታዊ ገደባችን እንዳለን ያለው ስለዚህ መተባበሩና መረዳዳት ስላለ ሙስሊሙን አንድ ክርስቲያን የሆነ አካል እንኳን አደረሰህ ብሎ ሲለው መካከላቸው ላይ ያለውን ትስስር ያሳያል፣ እና ሙስሊሙ ያንን ይጠብቃል። እኔ ደግሞ ባን በሚመጣበት ጊዜ ኡፍ የእናንተ ጾም በሚመጣበት ጊዜ የስራ ይቆማል ምናምን ብሎ ከሚለኝ አንድ ክርስቲያን ጓደኛ ነው መሐመድ እንኳን አደረሰህ ብሎ ቢለኝ የበለጠ ደስ ስለሚለኝ ከክርስቲያኑ የሚሆን ከሙስሊሙ ማህበረሰብ እንኳን አደረሰህ የመባባሉ በዓል ባህላችን ኢትዮጵያዊ ፍቅራችንና መቻቻላችን ሲቀጥል እንደነበረውም ይሆን ወይም ከዚያ የበለጠ የጎለበተ ነው። ኡስታዝ መሐመድ ሙስጠፋ እንኳን ለቅዱስ ረመዳን አደረስዎት። አልሐምዱሊላ፣ አልሐምዱሊላ። ምድረሱን እንዳገራለን ሁሉ አምላክ በሚፈልገው መልኩ ጾመን አምላክ ያዘጋጅልን እንዳምናገኝ አላህ ያደርገን። አሜን። ለእርሶም ለመላ ሙስሊም ምእመናን ሁሉ መልካም የቅዱስ ረመዳን ወር ይሁን። አሚን ሰራራሱ ለበከ Ramadan Ramadan Ramadan, Ramadan, Ramadan, Ramadan Ramadan. የተከበራችሁ ሙስሊም ምዕመናን በድጋሚ ረመዳን ሙባረክ። ከዛሬዋ ጨረቃ መውጣት ጋር ዩናይትድ ስቴትስ ውስጥና በመላው ዓለም ረመዳንን የምታከብሩ ሙስሊሞች ሁሉ ሰላምታዬና ምኞቴ ይድረሳችሁ ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ባወጡት መልእክት የመልካም ምኞት መልእክታቸውን አስተላልፈዋል።